ራሱን የአዲስ አበባ ባላደራ ምክር ቤት ወይም ባልደራስ ብሎ የሚጠራው ማህበር በአዲስ አበባና ኦሮሚያ መካከል ሊደረግ የታሰበው የአስተዳደር ወሰን ድርድርና የከተሞችን የብሔር ስብጥር ይለውጣል ያለው የሰፈራ መርሃ ግብር በህዝብ የሚመረጡ አስተዳደሮች እስኪሰየሙ እንዲቆሙ ጠይቋል። ማኅበሩ መግለጫውን የሰጠው ከትናንት በስቲያ ረቡዕ ነው። ይህንኑ መግለጫ ባለፈው ቅዳሜ ለመስጠት ጠርቶ በፖሊስ መታገዱ ይታወሳል። የማኅበሩን ሰብሳቢ የእስክንድር ነጋን ማብራሪያ ግርማቸው ከበደ ይዟል። በጋዜጠኛና ሰብአዊ መብት ተሟጋቹ እስክንድር ነጋ ሰብሳቢነት የሚመራውና ራሱን የአዲስ አበባ ባላደራ ምክር ቤት ወይም ባልደራስ በማለት የሚጠራው ማህበር በመግለጫው በርካታ ጉዳዮችን አንስቷል። የምክር ቤቱ አባል ጋዜጠኛ ኤሊያስ ገብሩ በንባብ ባቀረበው መግለጫ መሰረታዊ የአዲስ አበባ ዋና ጥያቄ በዲሞክራሲያዊ መንገድ የተመረጠ አስተዳደር አለመኖሩ ነው ብሏል። ይህ ሀገራዊ ክስተት ቢሆንም በሌሎች የሀገሪቱ ክልሎችና ከተሞች ባልታየ መልኩ የአዲስ አበባ ከተማ ነዋሪዎች መብትና ጥቅም እየተገፋ ይገኛል ሲልም አክሏል። መግለጫው ለዚህም ምሳሌ ናቸው ያላቸውን አብራርቷል። በክፍለ ከተማ የታደሉ በሺዎች የሚቆጠሩ ህገወጥ መታወቂያዎች የከተማዋ ወኪሎቿን ከተማዋ ወኪሎቿን ባለመረጠችበት ሁኔታ ከኦሮሚያ ጋር ያለውን ያስተዳደሩን ድርድር እንዲደረግ መወሰኑና የከተማን የብሔር ስብጥር ለመቀየር ኢላማ ያደረገውን መንግስታዊ የሰፈራ እቅድና ኦዴፓ ስለ አዲስ አበባ በተደጋጋሚ ያወጣቸው መግለጫዎች ናቸው። እነዚህን የከተማዋን የህዝብ ጥያቄዎች መመለስ የሚቻለው በሰላማዊና ህጋዊ መንገድ ብቻ መሆኑን የገለጸው መግለጫው ከዚህ መሰረታዊ መርህ ፍንክችል አለማለት በአደባባይ ቃል ተገብቷል ብሏል። በዚህ ሰላማዊ አካሄድና ህጋዊነት ላይ ከባለስልጣናት የሚነሱ ጥያቄዎች ፈጽሞ አግባብነት የላቸውም። የውንጀላውም ዓላማ ለተነሱት ህዝባዊ ጥያቄዎች ምላሽ ላለመስጠት ሰበብ ፍለጋ መሆኑን ነው ምክር ቤቱ ያስታወቀው። መጋቢት አንድ ቀን 2011 ዓ.ም በባልደራስ አዳራሽ በሺዎች ከሚቆጠሩ የአዲስ አበባ ነዋሪዎች ጋር የተደረገውን ስብሰባ የጠቀሰው የምክር ቤቱ መግለጫ ነዋሪዎቹ ተሰብስበውና መክረው ሲያበቁ ለመንግስት ጥያቄዎችን ማቅረባቸውን አስታውሷል። በአዲስ አበባና በኦሮሚያ መካከል ሊደረግ የታሰበውን የአስተዳደር ወሰን ድርድር በሁለቱም በኩል በህዝብ የተመረጡ መሰዳሮች እስኪሰየሙ ድረስ እንዲቆም ሁለተኛ የከተሞችን የብሔር ስብጥር ለመለወጥ ሲባል የተጀመረው የሰፈራ መርሃ ግብር በህዝብ የተመረጡ መስተዳድሮች እስኪሰየሙ ድረስ እንዲቆም የሚሉ ናቸው። እነዚህን ጥያቄዎች በተሰጠን አድራ መሰረት ለጠቅላይ ሚኒስትር አብይ አህመድ ለኦሮሚያ ክልል መስተዳድር ፕሬዚዳንት አቶ ለማ መገርሳና ለአዲስ አበባ ከተማ መስተዳድር ምክትል ከቲባ ኢንጂነር ታከለ ውማ አድርሰናል። ባለፈው ቅዳሜ በፖሊስ ጋዜጣዊ መግለጫ እንዳይሰጥ የተከለከለው ለምክር ቤቱ ሰብሳቢ ጋዜጠኛና ሰብአዊ መብት ተሟጋች እስክንድር ደህንነት ሲባል እንደሆነ የጠቅላይ ሚኒስትር ጽህፈት ቤት ቃል አቀባይ አቶ ንግሱ ጥላሁን መግለጻቸውን በተመለከተ ቪኦኤ በመግለጫው ላይ ጥያቄ አቅርቦ ነበር። አቶ እስክንድር ምላሽ አለው። ይህ አሁን እዚህ ላይ ነው ጥያቄ ያለን የዚህን ተአማኝ፣ ምን ያህል ተአማኝ ነው የሚለውን እዚህ ላይ ነው ጥያቄ ያለን። አሁን እናንተ እዚህ ስትመጡ ምንም አይነት የፖሊስ የፖሊስ እንትን የለም የፖሊስ ጥበቃ የለም። ያው የምናደርገውም ጋዜጣዊ መግለጫ ፍጹም ሰላማዊ ነው። እንግዲህ ከሁለትና ከሶስት ቀን በፊት በአካል ላይ ጉዳት የሚያደርስ ዛቻ ካለ ወይም ሴራ ነው የተባለው አክቹዋሊ ዜጋ ሴራ ካለ እንዴት ዛሬ በሰላማዊ መንገድ ይህንን ጋዜጣዊ መግለጫ ማድረግ ቻልን የሚል ጥያቄ አለኝ እኔ በግል። ከዛም ባሻገር ደግሞ የፖሊስ ኃላፊነት ምንድን ነው? ለዜጎች ያለበት ኃላፊነት እንደተባለው አንድ ዜጋ ከሌ ስለሆነ አይደለም አንድ ዜጋ ለህይወቱ የሚያሰጋው ለህይወቱ የሚያሰጋው ሴራ ከተጠነሰሰበት ፖሊስ ያንን ዜጋ የማስጠንቀቅ ግዴታ አለበት። የህግ ግዴታ ነው፣ ኃላፊነት ግዴታ ነው። ያ ዜጋ ሳያስጠነቅ ፖሊስ እያወቀ ዝም ብሎ እዛ ዜጋ ላይ አንድ ጉዳት ቢደርስ የፖሊስ ኃላፊዎች ይጠየቃሉ፣ በህግ ይጠየቃሉ። ይሄንን ማስጠንቀቂያ ያልሰጡ በማያሻማ ቋንቋ እኛ ጥም ትይዩ መንግስት እንድመሰርትም ውክልና ይሄን ደጋግሜ ነው ደጋግሜ ደጋግሜ ማሰምርበት እዚህ ላይ ነው እኛ እኮ ወኪሎች ነን ማለትም የተሰጠን አደራ አለ። ምክር ቤቱ በጋዜጣዊ መግለጫው የአዲስ አበባ ከተማ ምክትል ከንቲባ ታከለ ኡማ እስከ ምርጫው ድረስ በስልጣን ቢቆዩ እንደማይቃወም ሆኖም የአዲስ አበባ አስተዳደር እስከ ምርጫው ድረስ የሚቆየው የሽግግር አስተዳደር ስለሆነ ከአስተዳደር ስራዎች ያለፉ የፖሊሲ ማስፈጸም ስራዎችን መስራት እንደሌለበት አስታውቋል። ጠቅላይ ሚኒስትር አቢይ አህመድን ጨምሮ ከማናቸውም የፖለቲካ ድርጅቶች ጋር ለመነጋገር ዝግጁ መሆኑንም የአዲስ አበባ ባላደራ ምክር ቤት ግልጽ አድርጓል። ሆኖም ባላደራ ምክር ቤቱ ተቃውሞ አላጣውም። የአዲስ አበባ ከተማ ምክር ቤት ጽህፈት ቤት መጋቢት 12 ቀን 2011 ዓ ም ባወጣው የጽሁፍ መግለጫ አሁን ያለው የከተማው አስተዳደር ህጋዊ መሰረት ያለውን በምክር ቤቱ ጸድቆ የተሾመ በመሆኑ መላው የከተማው ነዋሪዎች ከከተማው አስተዳደር ጎን በመቆም በከተማዋ ነዋሪዎች ድምፅ ውክልና የተሰጠው ምክር ቤት ስልጣን ወደ ጎን በመተው እየተነሱ ያሉ የማደናገሪያ አስተሳሰቦችን አእምሮ እንዲታገል ያሳሰበ ሲሆን ጠቅላይ ሚኒስትር አብይ ደግሞ አዲስ ወግ በተሰኘው የውይይት መድረክ ማጠቃለያ ላይ ባደረጉት የመዝጊያ ንግግር ባላደራ ምክር ቤቱ ላይ ጠንካራ ተቃውሞ ማሰማታቸው ይታወሳል። ተጋጋኝ ብያቸዋለሁ። አብረሃ ደስታ አሁን ባላደራ ባደራ እንደሚባል አይነት ጫወታ የምትጫወት ከሆነ ግን ግልጽ የሆነ ጦርነት ውስጥ እንለዋለን ማለት ይህ መታወቀ። ለአሜሪካ ድምፅ ሬዲዮ ግርማቸው ከበደ፣ አዲስ አበባ።